ሰሞኑን የኦሮሞ አባ ገዳዎች የስንቄ እናቶችና ወጣቶች በአዲስ አበባ የኦሮሞ ባህል ማዕከል ጉባኤ ያካሄደዋል። ውሳኔም አስተላልፈዋል። በኦሮሞ ስም የሚንቀሳቀሱ ሁለቱም ፓርቲዎች ማለትም ኦዴፓና ኦነግ ውጊያ ማቆም አለባቸው ይላል ውሳኔው በአባገዳዎቹ በኦሮሚያ ክልል በተለያዩ አካባቢዎች ያለመረጋጋት የመኖሩን አለመኖሩና ሰላም መጥፋቱ በተደጋጋሚ እየታየ ስለሆነ ክልሉ ስጋት ውስጥ ወድቋል ነው ያሉት። በክልሉ አስተማማኝ ሰላም እንዲኖር ፓርቲዎች ልዩነታቸውን አጥብበው ችግሮቹን በውይይት መፍታት እንዳለባቸውም አሳስበዋል ትላለች ፀሐይ ዳምጠው። ተጨማሪ ዘገባ ይዛ ቀርባለች። በኦሮሚያ ክልል ከተለያዩ ቦታዎች የተውጣጡ አባገዳዎች የሲንቄ እናቶችና ወጣቶች በአሁኑ ወቅት በክልሉ እየታየ ያለው አለመረጋጋት አሳሳቢ መሆኑን ተናግረዋል። ልማን አባ ገዳ ዮታ ከነራ ካፍተኒ ጉያ ከነጠ ጌሰኒ ካፍ። የአባ ገዳ ልጆች ከሆናችሁ ከዛሬ ጀምሮ ይህን ከሰማችሁ ወዲህ መገዳደል አቁማችሁ፣ ሁለቱ ኃላፊዎቻችሁ ወደ ውይይት ገብተው በስምምነት ውጊያ አቁመው አንድ ሆነው በጋራ ተረዳርቶ መስራት አለባቸው። የተቸገረው መረዳት አለበት። አንድነትን እየተመኘን የኦሮሞ ልጆች ትግል ወደ ጦርነት ተቀየረ። ይህ ነገር ያሳፍራል። ኦሮሞ በቀየው ላይ መገዳደል የለበትም፣ ሰላሙን መጠበቅ አለበት። በሁለቱ ፓርቲዎች መካከል በተፈጠረው አለመግባባት ሕብረተሰቡ እየተጎዳ ነው። የዕለት ዕለት ኑሮውን ማካሄድም አልቻለም። ስለዚህ ሁለቱም ፓርቲዎች ለሕብረተሰቡ ማሰብ ይኖርባቸዋል፣ አሉ የሲንቄ እናቶች። ወይቲ፣ አስገኔ አልማን ኦሮሞ ለማን? ዛሬ እዚህ ደርሰን በህዝቡ መሀል የሚወልዱ እናቶች እና ህፃናት መሀል የኦሮሞ ልጆች እርስ በርስ ደም ማፋሰስ ተገቢ አይደለም። ይህ ሁሉ የሚደረገው ጠላት መጥቶብን ነው። ይህ ሁሉ ነገር በኦሮሚያ ነው እየተካሄደ ያለው። እያየን ነው። አሳስቦናል። መቆም አለበት። በጠመንጃ መነጋገር አይቻልም ያሉት አባ ገዳዎች ሁለቱም ፓርቲዎች በኦሮሞ ስም እስከታገሉ ድረስ የአባ ገዳዎችና የሲንቄ እናቶችን ተማጽኖ ሰምተው ሰላም ማውረድ እንዳለባቸው ጥሪ አቅርበዋል። ሰፊው የኦሮሞ ሕዝብ ትናንት ታግሎ መብቱን ያከበረው የአገር ሽማግሌው፣ ወጣቶችና መላው ህብረተሰብ አንድ አቋም መያዝ አለብን ሁለቱንም አንድ ላይ ጠርተን ማነጋገር መቻል አለብን። የሰላም ጥሪውን ተከትሎ የኦሮሞ ነጻ አውጪ ግንባር ኦኔግ ጥሪውን አክብሮ መቀበሉን በድህረ ገጹ ገልጿል። አባገዳዎችና የሲንቄ እናቶች እርቅና ሰላምን ለማውረድ ያላቸው ሚና የጎላ በመሆኑ ድርጅታቸው ጥሪውን በሙሉ ልብ መቀበሉን በድህረ ገጹ ገልጿል። ድርጅቱ በድህረ ገጹ እንደገለጸ ከሆነ ከዚህ በፊትም አባገዳዎች ለማወያየት ሞክሮ ግን አልተሳካም። አሁንም ለውይይቱ ድርጅቱ ዝግጁ መሆኑን ይፋ አድርጓል። የሰላም ጥሪውን አስመልክቶ የኦሮሞ ዴሞክራቲክ ፓርቲ ኦዴፓ ቃል አቀባይ የሆኑት አቶ ታዬ ደንደዓን አነጋግረን አስተያየታቸውን ለመጠየቅ ያደረግነው ሙከራ ለዛሬ አልተሳካም። ጥረታችን ይቀጥላል። ለአሜሪካ ድምጽ ራዲዮ ጸሐይ ዳምጦ ነኝ ከአዲስ አበባ።